የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምናመሻችሁ። ዛሬ ቀኑ አርብ ግንቦታ 17 2011 ዓ ም ነው። ለዛሬ ከያዝናቸው ጉዳዮች መካከል ቀጣዩን ምርጫ ሊራዘም እንደማይገባ የትግራይ ክልላዊ መንግስት አሳስበ። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል 28ኛው ዓመት የመንግሥት ለውጥ የተደረገበት የክልሉ ርዕሰ መስተዳደር ደብረ ጽዮን ገብረ ሚካኤልን ነበር ልናሰማቸው የነበረው። ከዝርዝር ዜናዎቹ ጋር ቆየት ብላችሁ ትሰሙታላችሁ። ይህ በእንዲህ እንዳለ ደግሞ ለቀጣዩ ምርጫ ፓርቲዎች ቅድመ ዝግጅቱ ላይ እየተጠመዱ ይመስላሉ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የስራ አስፈጻሚ አባላትን በዚህ ሰሞን ሾሟል። ትንሽ የተወሰነ ኢንተረስት ነበረኝ። ከሆነ ጊዜ በፊት የአካባቢውን ሁኔታ የሀገራችንን ሁኔታ አከታተላለሁኝ። በመሀል ኢዜማ በሚቋቋምበት ጊዜ የኢዜማ አመራር የሆኑ ሰዎች አገኙኝና፣ የእኔን ኢንተረስት የሚያውቁ ወደ ፓርቲው እንድመጣ አደረጉኝ። በፓርቲው ከተሾሙ ወጣት አመራሮች መካከል አንዱ የሆነችውን ጽዮን እንግዳ ሰማናት። አብራችሁን ካመሻችሁ ዝርዝር ጉዳዩን ሰማላችሁ። ወደ ደቡብና ሰሜን ኢትዮጵያ የሚወስዱ ጥንቅሮችም ይኖሩናል። የዕለቱ አስተናባሪ ሀብታሙ ስዩም ነኝ። ከዚህ ሁሉ በፊት ግን አጫጭር ዜናዎችን እንደሚቀጥለው አሰማችኋል። ማዕከላዊ አፍሪካ ባሳለፍ ነው ማክሰኛው ከቻድ ጋር በሚያዋስና ድንበር ላይ በምትገኝ ከተማ ለተገደሉ ከ50 በላይ ዜጎቿ የሶስት ቀን መንግስታዊ የሐዘን ወቅት አውጃለች። በደቡባዊ ምዕራብ የሀገሪቱ ክፍለ ግዛት ጭንቅላታቸው ተቆርጦ አስክሬናቸው ለተገኘው የሰባ ሰባት ዓመት አረጋዊት መነኩሲት ህዝቡ እንደ ሀገር እንዲያዘን ፕሬዚዳንቱ ፋስቲን አርጃንጅ ቱዋዴራ ተማጽነዋል። ግድያዎቹን የፈጸመው ስሪ አር የሚባል ሚሊሺያ ቡድን ታጣቂዎች ናቸው ያሉት ፕሬዚዳንቱ የቡድኑ መሪዎች በድርጊቱ በቀጥታ ተጠያቂ የሆኑትን አውጥተው እንዲሰጡ አሳስበዋል። በዩናይትድ ስቴትስ እና በሰሜን ኮሪያ መካከል ያለው የኒውክሌር ድርድር ዋሽንግተን ትጥቅ የማስፈታት አቅሟን እስካልቀየረች እንደማይቀጥል ፒዮንግያንግ አስታወቀች። ለድርድሮቹ ወደፊት መንቀሳቀስ አለመቻል ሰሜን ኮሪያ ዩናይትድ ስቴትስን ተጠያቂ አድርጋለች። በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕና በሰሜን ኮሪያው መሪ ኪም ጆንግ ኡን መካከል ባለፈው የካቲት ቬትናም ዋና ከተማ ሃኖይ ላይ ተደርጎ የነበረው ስብሰባ ፒዮንግያንግ የኒውክሌር መርሃ ግብሯን ሙሉ በሙሉ እስካልሰረዘች የተጣሉባት ማዕቀቦች እንደማይነሱ ትራምፕ አስረግጠው ከተናገሩ በኋላ ድንገት ተቋርጧል። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ዛሬ ከስልጣን እንደሚወርዱ አሳውቀዋል። አገሪቱ ከአውሮጳ ኅብረት ለመውጣት በምታደርገው ጥረት በባሰ የፖለቲካ ቀውስ ውስጥ ያስገባታል ተብሏል። ብሪታንያ እንደ አውሮፓውያን አቆጣጠር በ2016 ዓ ም በተካሄደው ሕዝበ ውሳኔ መሠረት ገቢራዊ ለማድረግ ለሦስት ዓመታት ያክል ሲያደርጉት የቆየው ጥረት ፍሬ ባለማግኘቱ ለጠቅላይ ሚኒስትሯ ውድቀት ምክንያት ሆኗል። እሳቸውን የሚተኩ ተወዳዳሪዎች ከአውሮፓ ኅብረት መሪዎች ጋር በሚያደርጉት የፍቺ ስምምነት ጠንካራ መስመር እንደሚከተሉ እየገለጹ መሆናቸው ተዘግቧል። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ወደ ያዝናቸው ጥንቅሮች ተመልሰናል። በቀጣይ ዓመት ይደረጋል ተብሎ የሚጠበቅ ምርጫ ለማራዘም መሞከር ስርዓትን እንደ ማፍረስ ይቆጠራል። ይህን ያሉት የትግራይ ክልላዊ መንግሥት ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ናቸው። ምክትል ርዕሰ መስተዳደሩ የመንግሥት ለውጥ የተደረገበትን ግንቦት 20 28ኛ ዓመት ምክንያት አድርገው በክልሉ የመገናኛ ብዙሀን ባሰራጩት መልእክት ስርዓቱ አደጋ ውስጥ ወድቀዋል ሲሉም ተናግረዋል። ሙልጌታ ጽባ ምክትል ርዕሰ መስተዳደሩ ያነሷቸውን ተጨማሪ ነጥቦች አክሎ በቀጣይ ዘገባው ዝርዝር ጉዳዩን ይነግረናል። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል 28ኛው ዓመት የመንግስት ለውጥ የተደረገበት ግንቦት ሀያ ምክንያት በማድረግ በክልሉ መገናኛ ብዙሀን ባስተላለፉት መልእክት ግንቦት ሀያ ሲዘከር የነበረ ስርዓት ፈርሶ አዲስ በመገንባቱ ብቻ አይደለም፣ በአሁኑ ጊዜ ስርዓታችን አደጋ ላይ ወድቋል፣ ህዝባችንም እየተንገላታ ነው ብለዋል። ግንቦት ስራ ንዝክረሉ ሲሉት በዓል ጥራሕ አይኮነን ደርግ ፈሪሱ ሓዱሽ ስርዓት መጺኡ ጥራሕ አይኮነን ግንቦት ሃያ ስንዘክር በዓል ብቻ አይደለም። ደርግ ወድቆ አዲስ ስርዓት መተከሉም ብቻ አይደለም። አሁን አዲስ ፈተና አለ። ስርዓታችን አደጋ ላይ የወደቀበት ህዝባችንም የተዋረዱበት ትልቅ የነበራቸውን ተስፋ የተዳከመበት የጨለመበት ሁኔታ ተገንዝበን ከዚህ እንዴት መውጣት እንዳለብን እንደ ትግራይና እንዲሁም እንደ ሀገር የምናስብበት ያጋጠመው ችግር ወደ እድል የምንቀይርበት ሁኔታ ገብተን እንዳለን የምንገነዘብበትና የምንታገልለት መሆን አለበት ያለበት በአዲስ መንፈስ ወደ ጥፋት ሳይሆን ወደ ተሻለ ጉዞ እንድንሄድ የምናስብበት ጊዜ ነው ያለነው ብለዋል። በአሁኑ ጊዜ ሕገ መንግስቱን በመጣስ የብሔር ብሔረሰቦች መብት የሚጻረርና ሀገሪቱን አደጋ ላይ የሚጠል የትምክህት ኃይል ያሉት በኢትዮጵያ እየታየ ነው ብለዋል። ይህ ኃይል በትግራይ ሕዝብ ካሁን በፊት የተሸነፈ በመሆኑ አሁን ያለውን ስርዓት ለመለወጥ ደግሞ የትግራይ ሕዝብ ጸር ሁኖ መቆም ነው የተያያዘው ብለዋል። የትግራይ ሕዝብ ብዙ ፈተናዎች ያለፈ በመሆኑ አሁን ያጋጠመውን ፈተና በድል ይወጠዋል ብለዋል። ሌላ በንግግራቸው ትኩረት ያደረጉበት ጉዳይ በሚመጣው አመት ስለሚካሄደው ምርጫ ነው። ምርጫው ለማራዘም የመፈለግ አዝማሚያ አለ ያሉት ዶክተር ደብረ ጽዮን ይህ ተቀባይነት የሌለውና ይህ ህገ መንግስታዊ ነው ብለዋል። ምርጫው በሚቀጥለው አመት ግንቦት ወር ነው መካሄድ ያለበት። አንድ አመት አለን ወደ ምርጫው ለመግባት። በአሁኑ ጊዜ ግን ምርጫው እንዲራዘም የመፈለግ ምልክቶች አሉ። ስለዚህ ይህንን ከስርዓት መቀየር አያይዘን ነው የምናየው። ጊዜው የማራዘም ጉዳይ አይደለም፣ ስርዓት የማፍረስ ነው የምርጫውን ጊዜ መግፋት ህገ መንግስቱ መግፋት ማለት ነው። ሌላ ትርጉም የለውም ነው ያሉት። 28ኛው ዓመት የኤርትራ ነጻነት ምክንያት በማድረግ የእንኳን አደረሳችሁ መልእክት ያስተላለፉት ዶክተር ደብረጽዮን የትግራይ ህዝብና ድርጅታቸው ህወሀት የኤርትራ ህዝብ ነጻነት የሚደግፍ እንዲሁም ለነጻነት በተደረገው ትግል ከኤርትራ ህዝብ ጎን ተሰልፎ የታገለ ነው ሲሉ ተናግሯል። ነጻነት ያው የኤርትራ ህዝብ ነጻነት በትግል የመጣ ነው። አጠቃላይ አቋማችንም መታገሉን ትክክል ነው፣ ነጻነት ማግኘቱም የሚገባው ነው የሚል አቋም ነው ያለን። ስለዚህ የምንደግፈው ነው የኤርትራ ነጻነት። አንድ ላይ አብረው የኖሩ ህዝቦች ቢሆንም የነጻነት ጉዳይ ደግሞ የራሱ ታሪክና መንገድ ያለው ነው። ለዚህም ክብር አለን። ለትግሉ ክብር ብቻ አይደለም፣ እንደ ትግራይ አብሮ ታግሏል። ነፃነት እንዲመጣም ዋናው የኤርትራ ህዝብ ትግል ቢሆንም ድርሻ አለው። ድጋፋችንም በመስዋዕትነት ገልጸናል። እኛ ባዳረግነው ትግልም እነሱ የራሳቸውን አስተዋጽኦ አድርገዋል። ስለዚህ በትግል በደም የተሳሰረ ታሪክ ነው ያለን ብለዋል። ከነጻነት በኋላም በሁለቱም ሀገራት መካከል ችግር ቢፈጠርም አሁንም ለኤርትራ ነጻነት ያለን አቋም አይቀየርም ብለዋል። ምክትል ርዕስ መስተዳድሩ ግን ጉዳይ ነጻነት ምንም ነገር የለም። መሀል ላይ እንደሚታወቀው ችግር አጋጥሟል። በነጻነት ጉዳይ የሚያስቀየር ነገር ግን በጭራሽ የለንም። ተጣልተን ስለነበረ ችግር ስለተፈጠረም የነጻነት ጉዳይ ዳግም የምናይበት ወይም ደግሞ የምንወያይበት አይደለም፣ የምናምንበት ነው። ችግር በተፈጠረም ጊዜ የምንቀይረው አቋም አቋም የለንም። እንደ ሀገር ይሁን ህዝብ ክብራለን። በያለንበት ሆነን ተጋግዘን የምንለማበት ብቻ ነው የምንፈልገው። እኛ የእነሱ መልካም ነገር የምንመኝ ልማትና ለውጥም የምንሻ ነን። አብረን መልማትና መለወጥ እንደምንፈልግም በዚህ ሰዓት መግለጽ እንፈልጋለን። መልካም የነፃነት ቀን እንዲሆንላቸውም እንመኛለን ብለዋል። በመጨረሻ በኢትዮጵያና ኤርትራ የተጀመረውን ሰላም ተጠናክሮ እንዲቀጥል ትኩረት ሰጥተን እንሰራለን ብለዋል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም go, be big up, big up, radio, Gabina, ሙልጌታ ጽባህን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ራዲዮ በቀጥታ የሚተላለፍላችሁን የጋቢና ቪኦኤ መሰናዱን ነው። የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ ኢዜማ የፓርቲውን የሥራ አስፈጻሚ አባላት ይፋ አድርጓል። ከእነዚህ አባላት መካከል ሁለት ወጣቶች ይገኛሉ። የፓርቲ ወጣቶች ጉዳይ ተጠሪ ተደርጋ የተሾመችው ጽዮን እንግዳይ መኮንንና የፓርቲው የህዝብ ግንኙነት ቋሚ ኮሚቴ ሰብሳቢ ናትናኤል ፈለቀ ናቸው። ወጣቶቹ ተሿሚዎች የአዲስ አበባው ወኪላችን መለስካቸው ካቸው አመሀ ከሹመቱ በኋላ ስለ ፖለቲካ ተሳትፏቸውና ስለ ቀጣይ እቅዶቻቸው አናግሯቸዋል። ጽዮን እንግዳይ በቅድሚያ እንስማት። በፖለቲካ ላይ ተሳትፎ አልነበረኝም፣ ኢዜማ የመጀመሪያ ነው። እንዴት ወደዚህ እንደዚህ ገባሽ? ፖለቲካ ላይ እንግዲህ ትንሽ የተወሰነ ኢንተረስት ነበረኝ። ከሆነ ጊዜ በፊት የአካባቢውን ሁኔታ የሀገራችንን ሁኔታ አከታተላለውኝ። በመሀል ኢዜማ በሚቋቋምበት ጊዜ የኢዜማ አመራር የሆኑ ሰዎች አገኙኝና የእኔን ኢንተረስት የሚያውቁ ወደ ፓርቲው እንድመጣ አደረጉኝ። የትምህርት ዘርፍ ምንድን ነው? የህግ ተማሪ ነኝ። ዘንድሮ መረቃለሁ ከአዲስ አበባ ዩኒቨርሲቲ። በቅርቡ ወደ ፖለቲካው አለም ከገቡት መካከል ፓርቲው የሾማቸው ወጣቶችም አሉ። ቀደም ሲል ዞን ዘጠኝ ተብሎ በሚታወቀው የጦማሪያን ቡድን አባል የነበረው ወጣት የፖለቲካ ሰው አቶ ናትናኤል ፈለቀ በኢዜማ የህዝብ ግንኙነት ቋሚ ኮሚቴ ሰብሳቢ ሆኖ ተሾመዋል። እንደ ህዝብ ግንኙነት ኃላፊ ምን ለመስራት እንዳሰበ ጠይቄው ነበረ። አገሩን የማረጋጋት ሚና እንጫወታለን። ለውጡን ተቃውማዊ ወደ ማድረግ እንወስዳለን። ከዛ በሶስተኛ ደረጃ ደግሞ ምርጫ ተወዳድረን እኛ የምንፈልገው እኛ ያዘጋጀነው ፖሊሲ የመንግስት ፖሊሲ ሆኖ እንዲተገበር እንፈልጋለን። በዛው ቅደም ተከተል የምንሰራው የህዝብ ግንኙነት ስራ በመጀመሪያ ደረጃ ሀገርን ለማረጋጋት የኛ የፓርቲ ሰዎች የኛ የፓርቲ አባላት እና ደጋፊዎቻችን ና በአጠቃላይ ህዝቡን አገር ማረጋጋትን ምን ማለት ነው? ለምንድን ነው የሚጠቅመን? እንዴት ነው ወደዛ መሄድ የምንችለው? የሚለውን የማስተማር የማሳወቅ ስራ የመጀመሪያ ፕራዮሪቲያችን ይሆናል ማለት ነው። ከዛ ተከትሎ ይሄ ተቋማዊ ሲሆን እዛ ውስጥም በህዝብ ግንኙነት የእኛን ፓርቲ አቋም ለህዝቡ የማድረስ ስራ ምንሰራ ይሆናል። በኋላ ላይም ደግሞ ምርጫም ደርሶ ስንወዳደር ህዝቡ የእኛ አማራጭ ምን ያህል ከሌሎቹ የተለየ ነው እና ለምንድነው መምረጥ ያለበት የሚለውን የማሳወቅ ስራ ምንሰራ ይሆናል ማለት ነው። ያንን ለማድረግ እንግዲህ ዛሬ ነው ሹመት የተሰጠን። መጀመሪያ የምንሰራው የእቅድ የማውጣት ነው። የአጭር ጊዜና የረጅም ጊዜ እቅድ ከፍለን እናውጣለን። በዛ እቅድ መሰረት ስራ አስፈጻሚ ተወያይቶ ሲያጸድቅልን አሁን በገለጽኩት ቅደም ተከተል መሰረት ወደ ስራ ምንገባ ይሆናል ማለት ነው። ራረጋቢናቪኦኤሽን ጋቢናላሻንጉላሻሻላሻከጋቢና ጋር ስለሆናችሁ እናመሰግናለን አድማጮቻችን። ቀጣዩ ዘገባ ወደ ደቡብ ኢትዮጵያ ወስዶናል። ኢትዮጵያ እርስ በርስ በእርስ በርስ ግጭቶች ሰበብ በተፈናቀሉ ዜጎች ቁጥር ከዓለም ቀዳሚዎቹ ሀገራት እንደምትመደብ በቅርቡ የወጡ የረድኤት ድርጅቶች ዘገባዎች ያሳያሉ። ከጉጂና ጌዲዮ ዞን አጎራባሽ ስፍራዎች የተፈናቀሉ ዜጎች ቁጥር ደግሞ ከሌሎች የላቀ ቁጥር አለው። በቅርቡ የተደረጉ ሰብአዊ ድጋፎችና የጸጥታ ማስከበር ስራዎችን ተከትሎ እኒህ ዜጎች ወደ ቀያቸው እየተመለሱ እንደሆነ ተሰምተዋል። መንግሥት በማፈናቀሉ ወንጀል ውስጥ ተሳታፊ የነበሩ ሰዎችን እያደንኩም ነው ብሏል። ዮናታን ዘብዲዮስ። የኢትዮጵያ ሰላም ሚኒስትር ዴኤታ አቶ ዘይኑ ጀማል እንዳሉት በጉጂና ጌዴኦ ብሔር ተወላጆችና ዜጎች ላይ ወንጀል ፈጽመዋል ተብሎ የተጠረጠሩ ግለሰቦች ተይዟል። ባለፈው ሳምንት ብቻ ሀያ ሰባት የሚሆኑ ዋና ዋና ወንጀለኞች የሚባሉ በቁጥጥር ስር ውለዋል። እስካሁን ድረስ በምዕራብ ጉጂ ዞን የተያያዘው ቁጥር ወደ ሁለት መቶ ሰባ አካባቢ ደርሷል። ስለዚህ ሌሎችም የወሰዷቸው እርምጃዎች አሉ። ወጣቶቹን ለምሳሌ ወደ ጠና በማስገባት የተጫወቱት ሚና አለ ማለት ነገር ነው የተሰራው። ስለዚህ ከዚህ አንጻር ህግን ከማስከበር አንጻር የተሰሩ ስራዎችም ውጤት ነው። አሁን ተፈናቃዮችም ወደ የቦታቸው እንዲመለሱ ምቹ ሁኔታ የፈጠረው ለማለት ይቻላል። በዚህም በኩል በጌዶም በኩል በፌዴራል ደረጃ የተጠራባቸው ወንጀለኞች አሁን ከአንድ ወንጀለኛ በስተቀር አብዛኞቹ ተይዘዋል። መንግስት የህግ የበላይነትን ለማስከበሩ እያደረገ ያለውን ጥረት ተከትሎ ዜጎች ወደ ቀያቸው የተመለሱ ነው ብሎ አላቶ። ከወራት በፊት ከቤት ንብረታቸው የተፈናቀሉ ሰዎችን ወደ ቀያቸው ለመመለስ እቅድ በማውጣት ከዓለም አቀፍ ማህበረሰብና ከእርዳታ ድርጅቶች ጋር በመስማማት እየሰራን ነው ብሏል። ከቤት ንብረታቸው የተፈናቀሉ ከ280 ሺ በላይ የገዲዮና የጉጂ ዜጎች ወደ ቀያቸው ተመልሷል ነው የሚሉት። መንግስት 53 ሺ ዜጎችን ትራንስፖርት በማዘጋጀት የተመለሳቸው ሲሆን 227 ሺ ዜጎች ግን በራሳቸው ጊዜ ተመልሷል ብሏል። ወደ ቀያቸው የተመለሱ ዜጎችን ለማቋቋም መንግስት ግባት እያቀረበ መሆኑን ጠቅሰው ህዝቦችን የማቀራረብ ስራ ግን መሰራት እንዳለበት ሲመለስ ባዶ እጁ ነው የተመለሰው የተመለሰው። ስለዚህ መንግስት የተለያዩ ጥረቶች እያደረገ ነው። ለምሳሌ አንድ እስካሁን ድረስ በክልልና ና በፌዴራል መንግስት እገዛ አቶ ሀያ ዘጠኝ ሺ የሚሆን ቆርቆሮ ተገዝቷል። ወደ ስምንት ሺ ካርቶን የሚሆን ሚስማር በመግዛት ፕሮሰስ ላይ እንገኛለን። ግን ይሄ ራሱ በቂ አይደለም። አሁን ለምሳሌ ሀያ ሰባት ሺ አምስት መቶ ቤት ያስፈልጋል ለመስራት ምቅራብ ጉጂ ብቻ ለዚህ አሁን የተገዛ ቆርቆሮ ብናከፋፍለው አራት አራት ቆርቆሮ ነው የሚደርሳቸው። በአራት ቆርቆሮ ደግሞ ቤት መስራት አይችል። ስለዚህ እንደዚህ አይነት ትልልቅ ጋፖች ስላሉን አሁን ዋናው ትኩረታችን በተለይ ቤት የመስራት፣ የእርሻ ግብዓቶችን የማቅረብ፣ ምግብ በራሳቸው አፍርተው መመገብ እስከሚችሉ ድረስ ምግብ በቀጣይነት ለስድስት ወር ያህል የማቅረብ እነዚህ እነዚህን ስራዎች የመስራት ስራ በተጠናከረ መልኩ ለማስቀጠል እና ለዚህም የሚያስፈልግ ሪሶርስ ከመንግስት ብቻ ሳይሆን ከዓለም አቀፍ ህብረተሰብን ፑል ለማድረግ ይሄ አሁን ያደረግነው ጉብኝት በጣም ብርቱ ሚና ይኖረዋል ተብሎ ይጠበቃል ማለት ነው። የአውሮፓ ህብረት፣ የተባበሩት መንግስታት ድርጅትና በአጠቃላይ አስራ አምስት የሚሆኑ የዓለም አቀፍ ማህበረሰብ ተወካዮችም በጉጂና በጌዴኦ ዞኖች ተከስቶ በነበረው የፀጥታ ችግር የተፈናቀሉ ዜጎችን ወደ ቀያቸው ለመመለስ እርዳታ እንዳደረጉ ገልጸዋል። የሚደረገው ጥረት ግን መጠናከር እንዳለበት ተናግሯል። በምዕራብ ጉጂ ዞን ተዘዋውሮ የተመላሾችን ሁኔታ እንዳዩ ጠቅሰው ያሉበት ሁኔታ ከቀድሞ የተሻለ መሆኑን ተናግሯል። ሂደቱ ግን ከዓለም አቀፍ መስፈርት አንጻር ሲታይ ውስንነቶች እንዳሉበት አልሸሸጉም። የተባበሩት መንግስታት ድርጅት የኢትዮጵያ ማስተባበሪያ ጽሕፈት ቤት ሰብአዊ ጉዳዮች ዋና ዲሬክተር ሳጃድ መሐመድ በጉጂና በገዲኦም በተደጋጋሚ ጊዜ የተከሰተ መፈናቀል በዜጎች ላይ አያለ ማህበራዊና ኢኮኖሚያዊ ቀውስ ማድረሱን ተናግረው ተመሳሳይ ችግር ማስወገድ እንደሚያስፈልግና ህዝቡ ዋስትና ሊሰጠው እንደሚገባ ተናግሯል። ዜጎች በሰላምና ከስጋት ነጻ ሆነው በአካባቢያቸው እንዲኖሩ ደህንነታቸውን ማረጋገጥ ያስፈልጋልን ብለዋል ተፈናቃዮች ወደ የቀያቸው ተመልሰዋል የአካባቢው ሰዎች ተቀብለዋቸዋል አሁን ደህንነት የሚሰማቸው ይመስላል ወደ ምዕራብ ጉጂ ከተመለሱት ውስጥ ወደ እርሻቸው የገቡ አሉ እንሰት መትከል ጀምረዋል የእርሻ መሳሪያ ግን የላቸውም ያንን ተቀናጅቶ ማቅረብ ያስፈልጋል አጋር ድርጅቶችም ለዚህ ጉዳይ ከመንግስት ጋር መስራት አለባቸው። በኢትዮጵያ የአውሮፓ ሕብረት ተወካይ ኤሪክ ሃርበርስ በበኩላቸው በጉጂና ገዲኦ ዞኖች የተፈናቀሉ ዜጎች ያሉበትን ሁኔታ ተዘዋውሮ መጎብኘታቸውን ገልጸው የአውሮፓ ሕብረት በቀጣይም ድጋፍ ማድረጉ እንደሚቀጥል አስታውቋል። የተፈናቀሉ ዜጎች በመጠለያ ጣቢያ እያሉ ለምግብ እጥረትና ለተወሳሰበ የጤና ችግር መጋለጣቸውን ጠቅሰው አሁንም ከፍተኛ ሁኔ ክትትል እንደሚያስፈልጋቸው ተናግሯል። ትናንት ብዙ ሰዎች ወደ ጉጂ መመለሳቸውን አይተናል። ከተመለሱት ጋር ተወያይተናል። በመመለሳቸው ደስተኛ መሆናቸውን ተናግረዋል። ለዘመናት አብረው መኖራቸውን ነግረውናል። ተጋብተው እንደተዋለዱና የአንድ አባት ልጆች መሆናቸውንም አጫውተውናል። የደህንነት ጉዳይ ግን ዋናው ጥያቄያቸው ነው። በአካባቢው አንጻራዊ ሊባል የሚችል ሰላም መውረዱን መንግስት አረጋግጦልናል። የገዲኦ ዞን ምክትል አስተዳዳሪ አቶ ተካኝ ሳደስ በበኩላቸው ዜጎችን ወደ ቀያቸው የመመለሱ ስራ በትኩረት የተሰራ መሆኑን ገልጸው ችግሩ ከመንግስት አቅም በላይ በመሆኑ ረጅት ድርጅቶች ድጋፋቸውን እንዳጠናክሩ ጠይቋል። ዮናታንን ለዘገባው እናመሰግናለን። በተያያዘ ዜና ከቤንሻንጉል ጉምዝ ክልል ተፈናቅለው በዋግምራ ዞን የተጠለሉ ዜጎች አስፈላጊውን ድጋፍ እያገኙ እንዳልሆነ ለአሜሪካ ድምፅ ራዲዮ ተናግረዋል። የዞኑ አስተዳደር የቻልኩትን እያደረግኩ ነው፣ የክልሉ ድጋፍ ግን ያስፈልገኛል ሲል አስረድተዋል። የወሎ ዘጋቢያችን መስፍን አድራጌ በጉዳዩ ላይ ቀጣዩን ዘገባ ልኮልናል። ወይዘሮ መሰሉ ደባሽ ተወልደው ያደጉት በቤንሻንጉል ጉምዝ ፓዊ አካባቢ ነው። በቅርቡ በአካባቢው በተከሰተው ችግር ከቤት ንብረታቸው ተፈናቅለው ማረፊያቸውን ዋግምራ ብሔረሰብ አስተዳደር ዞን ጋዝጊብላ ወረዳ አስ ከተማ ካደረጉ አምስት ወራቶች ተቆጠሩ። መፈናቀሉ ንብረታቸውን አፍርሶ ከሚወዷቸው በሞትና በመጠፋፋት አለያይቷቸዋል። በግርግሩ የተነሳ ነው እኔ እዛው የስድስት አመት ህጻን ሞቶብኛል። አሁን ልጅ ልጆች ይዜ መጥቻለሁ። ባለቤቴ ደግሞ የት እንደሄደም አልታወቀም፣ አድራሻ አልታወቀም። ያው በግርግሩ የተነሳ ማን ነው ያው እኔም ወደዚህ መጣሁ እሱም የት እንደሄደም አንድ ልጃቸውን በሞት ባለቤታቸውን በመጠፋፋት የተለዩት ወይዘሮ መሰሉ ህይወትን የሰዎች ጥገኛ በመሆን መግፋት እንደሚከብድ ይናገራሉ። ያው ከዘመድ ነው ዝም እየተጠግቻ ያለ ያው አማበላቸውም ምሏቸው ጭራሽ የለኝም። ዝም እየተጠግቸ ነው ያለ ከመንግስት የተደረገለው ት ድጋፍ የለም የለም ምንም ነገር የተደረገልኝ ነገር የለም። ያው ማመልከቻ አስገብቻለሁ ምንም ነገር መቼ በደቡብ ብሔር ብሔረሰቦችና ህዝቦች ክልል ሚዛን ቴፒ አካባቢ በሸካና በከፋ ህዝቦች መከፈጠሩ አለመግባባት ተፈናቅለው የመጡት ሌላው ቅሬታ አቅራቢ አቶ አማረ ቢሆነኝ ናቸው። አንድ አመቴ ነው እንግዲህ በስራ ያየ አንድ አመት ተቀምጤ እዚያ። ምን ይሰሩ ነበር? ቡና እናመርታለን፣ እርድ ዝንጅብል እናመርታለን። ብዙ ነገር ነው እናመርተ ነበር። በሚዛን ቲቪ በሸካና በከፋ ግርግር በምድን ግርግርግር የተነሳ ቤታችን ራኪ ተቃጥሎ ገንበል ለቀመጥን በዋግምራ ጋዝግራ ወርዳና አለን በአማራ መፈናቀሉ ከመወዳት የትዳር አጋር ያላይቶ ሶስት ልጆች ብቻ ይዤ ለመቀመጥ አስገድዶኛል ይላሉ። ከስነ ልቦና ስብራቱ ባሻገር ኢኮኖሚያዊ ጫናው እንደጎዳቸው ጠቁመው እስካሁን በመንግስት በኩል ምንም አይነት ድጋፍ አለመደረጉ ቅሬታ እንዳሳደረ እንደሚገባቸው ነግረውኛል። ምንም እርዳታ የለም ለክልልም ለዞ ጠየቀነ ምንም ገና ነው እርዳታ ምናምን ግን አልመጣም ብያ ነው እኛ አላቃዝም ገና አጠቃላይ እንግዲህ ጉምዝም በዚያም የመጣ አስተዳደሩ ላይ ያገኘ ነው አራት መቶ ምናምን ተፈናቃይ ባን ግን መፍት አላገኝ በምንድን ነው አሁን እየተዳደሩ ታዲያ ያለት በተሰፍ ጠግተን ነው አለ ነው የዋግምራ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አቶ በርዲሁን ኪዳነ ማርያም። ዞኑ በአቅሙ ለመርዳት ሞክሯል በዘላቂነት የማቋቋም ኃላፊነቱ ግን የክልሉ ነው ብለዋል። በክልል ደረጃ ነው የፕሮግራም ተቀርሶ የሚሰራ ነበረው እንጂ በዛ ደረጃ ብቻ አይደለም። በቀጥታ በህብረተሰቡን የማስተባበር ስራ በሚገኙ ድጎማዎች ቀጥታ ዕለት መፍትሄዎችን እየሰጠና ያለን በእኛ በምን አይነት መፍት ነገር ግን በእያንዳንድ ወረዳ ያለውን በየአቅራቢያው የመደገፍ ማህበረሰቡን አስተዳደሩን የማስተባበር ስራዎች እየሰራን ነው። ነገር ግን አጠቃላይ እንደ ክልል የተለያዩ የገቢ ማሰባሰብ ስራዎች እየተሰሩ ነው። በዛ መሰረት መልሶ ማቋቋም ስራው እንደ ክልል በሚወጣ በሚደረግ ድጋፍ ነው የሚደረግ ነው። ዋና አስተዳዳሪው ይህን ይበሉ እንጂ በወረዳ ደረጃ የተደረገውን ድጋፍ የተጠቀሙት ተፈናቃይ ያልሆኑ ግን በተፈናቃይ ስም የተመዘገቡ ናቸው የሚሉ ቅሬታዎችም ተሰምተዋል። የጋዝ ጊብላ ወረዳ አስተዳዳሪ አቶ ሞላ ኃይሌ በወረዳው ብቻ ከአራት መቶ የማያንሱ ተፈናቃዮች ይኖራሉ ሲሉ የአማራ ብሔራዊ ክልላዊ መንግስት አደጋ መከላከል፣ ምግብ ዋስትና ፕሮግራምና ልዩ ድጋፍ የሚሹ አካባቢዎች ማስተባበሪያ ኮሚሽን ኮሚሽነር አማረ ከንዴ ግን ቁጥሩ በተባለው ልክ እንዳልሆነ ይጠቅሳሉ። መጀመሪያማ ስምንት መቶ ምናምንም ነበረን ብለው ነበረ። ነገር ግን የዞኑ ባለሙያዎች መጠው በጋራ የሰራ ነው ቆጭ ብለን መረጃውን ስናጣራ ሁለት መቶ ሰላሳ ስድስት ነው ትክክል ሆኖ የተገኘው። ከምን የመጣ ይመስለታል ይሄ የቁጥር መዛባት? አንደኛ ተፈናቃይ ያልሆነው ተፈናቃይ ነው ብሎ መመዝገብ እንትን አለ። ሁለተኛ በሌላ በመደበኛው ኢመርጀንሲ ውስጥ ያለው ሰውም ተፈናቃይ ነ ብሎ እንትን የሚገባበት ሁኔታም አለ። ኮሚሽነሩ በቅርብ ቀናት ውስጥ ለተፈናቃዮች የሶስት ወይም የአራት ወራት የምግብና የዘይት ድጋፍ እንደሚደረግላቸው አረጋግጠዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ አሁን ደግሞ ከኢትዮጵያ ወደ ዓለም አቀፍ ሌሎች ወሬዎች እናሸጋግራችሁ። በዓለም ሙቀት መጨመር ጉዳይ ያለው ሙግት መቋጫ ባላገኘበት በአሁኑ ሰዓት አፋጣኝ እርምጃዎች ካልተወሰዱ ዓለም አሳሳቢ ምዕራፍ ላይ ስለመድረሷ አጥኚዎች እየተናገሩ ነው። ከሰሞኑ የተሰሙ የብዝሃ ሕይወትን የሚመለከቱ ጉዳዮችን ሰለሞን አባተ በሚከተለው መንገድ ያስደምጠናል። ዓለም የት መገኘት ነበረባት? ምንስ እየሆነች ነው? በአንድ ወገን እሳት፣ በሌላ ወገን የውሃ ጥፋት። የተባበሩት መንግስታት ድርጅት ያሰማራቸው ተመራማሪዎች ፖላንድ ውስጥ ከተካሄደው የዓለም የአየር ንብረት ጉባኤ ጥቂት ቀደም ብሎ እጅግ አስደንጋጭ ሪፖርት ማውጣታቸውን ባልደረባይ ስቲቭ ባራጎን አስታውሷል። አይፒሲሲ በሚል ምህጻር የሚጠራውን ዓለም አቀፉን የአየር ንብረት ለውጥ ጉዳዮች የሳይንቲስቶች ቡድን በሊቀመንበርነት የሚመሩት ሆሱንግ ኢ ናቸው። የዓለምን የሙቀት መጠን በአንድ ነጥብ አምስት ዲግሪስ ሴልሲየስ ለመገደብ የሚያስችለው በ2030 ዓ ም የካርበን ዳይኦክሳይድን ልቀት በ45 ከመቶ ለመቀነስ ያለው መስኮት በጣም የጠበበ ነው። እያንዳንዱ ዓመት ትርጉም አለው። በዚህ በተጠናቀቀው ዓመት ውስጥ እኮ ባለፉት ሰባት ዓመታት ታይቶ በማይታወቅ ሁኔታ የካርቦን ዳይኦክሳይድ ልቀት መጠን በሁለት ነጥብ ሰባት ከመቶ አሻቅቧል። እንዲያውም ብሶበት የአየር ንብረት ለውጥ በዩናይትድ ስቴትስ ላይ እያሳደረ ያለውን የከፋ ተጽዕኖ የሚያሳይ ሌላ አስደንጋጭ ሪፖርት በራሱ በመንግሥቱ ሳይንቲስቶች ወጥቷል። ፕሬዚደንት ትራምፕ ግን ሊቀበሉት አልፈለጉም። አላም ነውም የለም አላም ነው። ፕሬዚደንት ትራምፕ ለአሜሪካ ድምፅ በሰጡት ቃል ልቀቱን መቀነስ እጅግ ውድ ዋጋ ያስከፍለናል ብለዋል። ምናልባት ፋይዳ ቢስ ሊሆኑ የሚችሉ አንዳንድ ደረጃዎችን ለማስጠበቅ ስል ሀገሪቱን ከሥራ ውጭ ማድረግ አልፈልግም። ቻይናንና ሌሎችን የተበከለና የተበላሸ አየር ያላቸውን ሀገሮች እያየሁ እኛ ንጹሕ እንሁን እነርሱ ግን እንዳሻቸው ለማለት ብዙ ገንዘብ ይጠይቀኛል። የከርሰ ምድር የነዳጅ ምንጮችን በማምረትና በማቀጣጠር ላይ ተጥለው የነበሩ የቁጥጥር ደንቦችን ለማላላት ትራምፕ እያደረጓቸው ያሉ ጥረቶች እስካሁን ያስከተሉት የተደባለቁ ውጤቶችን መሆኑን የተፈጥሮ ሀብቶች ጥበቃ ጉባኤ የሚባለው ተቋም ባልደረባ ጃክ ሽሚድ ተናግረዋል። ጥሩ ዜና ከእነዚያ ጥረቶች ብዙዎቹ በፍርድ ቤት እየታዩ ያሉ በሕግ የተያያዙ ጉዳዮች ናቸው። ደንቦቹን ለመሻገር እየተደረገ ያለው ሥራ አዝጋሚ ሆኗል። ነገር ግን ግልጽ የሆነው ነገር ባለፉት ጥቂት ዓመታት ውስጥ የተከናወኑ የአየር ንብረት ጉዳይ የሆኑ እርምጃዎችን የትራምፕ አስተዳደር ለመቀልበስ እየጣረ መሆኑ ነው። የፓሪስ የአየር ንብረት ስምምነት ተግባራዊ የሚሆንበትን መንገድ ለመጥረግ እየማሰኑ ያሉ ተደራዳሪዎችን ፕሬዚደንት ትራምፕ በአየር ንብረት አጀንዳ ላይ ያላቸውን ወዳጃዊ ያልሆነ አመለካከት አላቆማቸውም። የታህሳሱ የፖላንድ ሃያ አራተኛው የዓለም የአየር ንብረት ጉባኤ መመሪያ ሊሆን የሚችል ሰነድ ቀርጿል። ተችዎች እንደሚሉት ሰነዱ በበቂ ሁኔታ የጠነከረ አይደለም። ሆኖም የጉባኤው ፕሬዚደንት የነበሩት ሚካኤል ኩርቲካ ግን ቢያንስ ቢያንስ ሰውንም ወገኖችንም ወደ አንድ ሐሳብ መሰብሰብ በራሱ ቀላል አይደለም እኮ። በአሁን ሁኔታዎች ውስጥ ወደፊት የሚገፋን እያንዳንዱ እርምጃ ትልቅ ስኬት ነው። በዚህ መፍኖ ሁላችንንም ወደፊት የሚወስዱንን ሺህ ትናንሽ እርምጃዎችን ተራምደናል። ለማንኛውም ግን ይህ እርምጃችን ጥንቃቄ የተሞላበት ሊሆን ይገባዋል ሲሉ ባለሙያዎች ያሳስባሉ። የቅርብ ጊዜ ትውስታ አሉ ለማሳያ የአየር ንብረት ለውጡን ለመቆጣጠር በሚል ፈረንሳይ ውስጥ እንዲያሻቅብ የተደረገው የነዳጅ ዋጋ ያስነሳው ቁጣ የቢጫ ሰደርያ ተቃዋሚዎችን ወደ ጎዳና ገፍቶ አስወጥቷል። የአየር ንብረት ደህንነት እንቅስቃሴዎችን ለመደገፍ የሚያስፈልገው ወጪስ ከየት ይመጣ ይሆን? የቀደሙ ምላሽ አልባ ጠባዮች እኮ እስካሁን ያልተከፈሉ ዕዳዎችንና መዋጮዎችን አንጠልጥለዋል። ዓመት 2019 በእውኑ የከበደ የአየር ንብረት ትግልና ትንቅንቅ የሚታይበት እንዲሆን ለመገመት የበዛ ምርምርን አይጠይቅም። ሁሉም ግን ለምድራችን ጤናማ ሕይወትን፣ ግጭት አልባ ኑሮን፣ አደጋ የለሽ ዓመትን፣ ንጹሕ አየርና ንጹሕ አካባቢን ይመኛል። እጅግ የበለጸጉትና በኢንዱስትሪም ጠጡት ሀገሮች በሚሊዮኖች ቶኖች የሚቆጠሩ የፕላስቲክ ተረፈ ምርት ቆሻሻና ውድቅዳቂ ወደ ምስራቅ እስያ ሀገሮች እያሻገሩ ናቸው የሚል ዘገባ መውጣቱን ለንደን ላይ ያለው ባልደረባዬ ሄንሪ ሪጅዌል ዘግቧል። በዚህ ሁኔታ ታዲያ ያንን ሁሉ ቆሻሻ መልሶ ወደ ሥራ ለማስገባት የሚደረገው የክለሳና የእደሳ ጥረት በዚያ የካብታሞቹ ድቅዳቂ ተውጦ ሙሉ ቀጠና እጅግ ለተንሰራፋ የአካባቢ ብክለት እየተጋለጠ መሆኑን ግሪንፒስ የሚባለው የተፈጥሮ አካባቢ ደህንነት ተሟጋች ድርጅት አስጠንቅቋል፣ አስገንዝቧል። ባለጠጎቹ ስለ ቆሻሻ አሰባሰብ የዳበረ ሥርዓት እንዳላቸው ኮራ ብለው ሲናገሩ ያ ሁሉ የፕላስቲክ ቆሻሻ ታዲያ መልሶ እንዲሰራ፣ እንዲቃጠል፣ እንዲቀበር ወይም እንዲያው እንዲጣል ባህር ተሻግሮ የሚላክባቸው ሀገሮች ምድሩም ውቅያኖሱም እየጎደፈ እያደፈና እየተበከለ ነው። በግሪንፒስ አባባል እጅግ ተመራጩ አማራጭ እነዚያን አገልግሎት ላይ የዋሉ ማሸጊያዎች፣ መቅጃዎች፣ መጠቀሚያዎች፣ መጠቅለያዎች የመሳሰሉ ቁሳቁስ ተመልሰው ወደ አገልግሎት ሊገቡ የሚችሉበትን ሁኔታ ማሳለጥ ሳይሆን፣ የፕላስቲክ ምርትና አጠቃቀምን በድፍን ዓለም ግዙፍ በሆነና ትርጉም ባለው መጠን መቁረጥ፣ መቀነስና ማስወገድ ነው የግሪን ፒስ ብርቱ ምክር። ይህ ጉዳይ ኢትዮጵያን አፍሪካንም ይመለከት ይሆን? ለዛሬ ጊዜው በማብቃቱ ሄንሪ ሪጅዌልን እዚህ ላይ ላመስግንና ዝርዝር ዘገባውን በቀጣይ ዝግጅት ይዤላችሁ መለሳለሁ። ሰለሞንን አመሰግናለሁ። እስካሁን ድረስ አብረናችሁ የቆየ ነው። ዛሬ ብቻዬን ነው አብረናችሁ የቆየሁት። እኔ ስም ሀብታም ስዩም ነው። ስታዳምቱት የነበረው ጣቢያ የአሜሪካ ድምፅ ራዲዮ መሰናዶ ደግሞ ጋቢና ቪኦ በፌስቡክ ሃሽታግ ቪኦኤ አምሃሪክ እንዲሁም ደግሞ ጋቢና ቪኦኤም በትዊተር ገጻችን ላይም ላይ ታገኙናላችሁ። እስካሁን ድረስ አብረናችሁ አብራችሁን ስለነበራችሁ በጣም እናመሰግናለን። መልካም ምሽት ይሁንላችሁ። so now così gal america